Voice of America. ከ18 ቀናት በፊት የትግራይ ክልል መንግስት ሳያውቀው መቀሌ ከተማ ገብተው የነበሩ 45 የጸረ ሽብር ፌዴራል ፖሊስ አባላት በዛሬ ዕለት ለቀው አዲስ አበባ ተመልሰዋል። እነዚህ አባላት መቀሌ ከተማ ከገቡ በኋላ አሉላ አባነጋ ኤርፖርት አካባቢ በሚገኝ የፌዴራል ፖሊስ ካምፕ እንዲቆዩ መደረጋቸው ታውቋል። የክልሉ የህዝብ ግንኙነት ቢሮ ኃላፊ አቶ ረዳኢ ሃለፎም አባላቱ ወደ ትግራይ የመጡበት አካሄድ ስህተት ነበረበት፣ አሁን ግን ከፌዴራል መንግስት ጋር በመነጋገር እንዲመለሱ ተደርጓል ብለዋል። ሙልጌታ ጽባህ ነው ከመቀሌ ዝርዝሩን ያደረሰን። ከሁለት ሳምንት በፊት አርባ አምስት የጸረ ሽብር የፌዴራል ፖሊስ አባላት ወደ መቀለ ከተማ እንዳይገቡና በአሉላ አባ ነጋ ኤርፖርት አካባቢ የሚገኝ የፌዴራል ፖሊስ ካምፕ እንዲገቡ መደረጉን በማህበራዊ ሚዲያ በተደጋጋሚ እየተገለጸ ነበር። እነዚህ የፌዴራል ፖሊስ አባላት እስከዛሬ ዛሬ አርብ በካምፕ ውስጥ እንደሰነበቱ ምንጮቻችን ገልጸዋል። የፌዴራል የጸረ ሽብር ኃይል ወደ ክልሎች ሲገቡ ከክልሉ መንግስትና የጸጥታ አካላት በመስማማት ነው የሚገቡት ወይም መንግስቱ መሰረት የፌዴሬሽንና የሕዝብ ተወካዮቹ ምክር ቤት የሰብአዊ መብት ጥሰት አለ ብለው ሲወስኑ ወይም ደግሞ አስቸኳይ ጊዜ አዋጅ ሲታወጅ ነው የሚገቡት። ነገር ግን በትግራይ ክልል ከባድ የጸጥታ ችግር ባልተፈጠረበት፣ ከክልል አቅም በላይ የጸጥታ ችግር አጋጥሞ የፌዴራል እርዳታ ሳይጠየቅ የቡድኑ ተልዕኮ እስከሚጣራ ከካምፕ እንዳይወጡ ተከልክለው በጥበቃ ስር እንዲቆዩ መደረጉን ስማቸው ሊጠቀስ ያልፈለጉ የትግራይ የጸጥታ አመራሮች ተናግሯል። ከካምፕ እንዳይወጡ ተከልክለው ላለፉት አስራ ስምንት ቀናት እንዲቆዩ ተደርጓል። አንድ ቀን ለመኪና ነዳጅ ለመቅዳት ብለው ለመውጣት በሚሞክሩበት ጊዜም እንዳልተፈቀደላቸው ተነግሯቸው እንደ ተመለሱም ተነግሯል። በዚህም የትግራይ ክልል መንግስትና የክልሉ የጸጥታ አካላት ይህ ቡድን ወደ መጣበት እንዲመለስ በፈጠሩት ጫና ዛሬ አርብ ጠዋት መኪና ተከራይተው ከነ ሙሉ ትጥቃቸው ወደ አዲስ አበባ ተመልሷል። የትግራይ ክልል ህዝብ ግንኙነት ቢሮ ኃላፊ አቶ ረዳይ ሀለፎም በዚህ ጉዳይ ተጠይቀው እነዚህ የፌዴራል የጸረ ሽብር አባሎች ወደ ትግራይ ሲገቡ የአካሄድ ችግር ነበረባቸው። አሁን ግን የፌዴራል ፖሊስ ከክልሉ ጋር በውይይት ተስማምቶ ወደ መጡበት እንዲመለሱ ተደርጓል ብለዋል። ቀዩ ካብ ንዝተወሰኑ መዓልታት ተወሰኑ ናይ ፌዴራል ፖሊስ ኣባላት ፀኒሖም እዮም ከኣት ከለዉ ናይ ኣጣታት ዋፀግም ነይርዎ ዩ ንሕና እውነት ነው። የተወሰኑ የፌዴራል ፖሊስ አባላት ለተወሰኑ ቀናት እዚህ ቆይተዋል። ሲገቡ የገቡበት አካሄድ ችግር ነበረበት። እኛ ባልጠየቅንበትና በማናቅበት ሁኔታ ስለመጡ ለምን ምክንያት እንደመጡ ከፌዴራል መንግሥት ጋር መግባባት ስለነበረብን በቦታው እንዲቆዩ ተደርጓል። ከፌዴራል መንግሥት ጋር በመስማማታችን እዚህ መቆይታቸውም አስፈላጊ ስላልነበረ ወደ መጡበት እንዲመለሱ ተደርጓል ነው ያሉት። ይህ አጀንዳ በማህበራዊ ሚዲያዎች አጀንዳ በሚሆንበት ጊዜ ሚዲያዎች ስለ ጉዳይ ሲጠይቁ ተራ ወሬ ነው ብለው ነበር። አሁን ግን መረጃው ትክክል መሆኑን ገልጿል ብለን ጠይቀናቸዋል። አቶ ረዳይ እቲ ዝኾነን ኣብ ማሕበራዊ ሚዲያ ዝውረ ዝነበረን ሓቂ ዘይተመስረተ የሆነው ሀቅና በማህበራዊ ሚዲያ የሚናፈሰው መሰረተቢስ ሀሳብ ሓሳብ ስለነበረም በሀቅና መሰረት ያለው መረጃ ስላልነበረ ነው። አንዱ ምክንያት ይህ ነው። ሁለተኛ ምክንያት ደግሞ መንግስት ሊሰራው የሚገባ ነገር ስለነበረ ነው። በዚያን ጊዜ መግለጽ ደግሞ አስፈላጊ ስላልነበረ ይህም ለሁሉ የማይጠቅም ለትግራይ ሕዝብና መንግስትም ጥቅም ስላልነበረው የሚጠቅምበት ጊዜ መጠበቅ ስለነበረብን ነው። በዚህ ምክንያት ነው ነው ያሉት። እንዲህ አይነት ተግባር የክልሉ መንግስት ከፌዴራል መንግስት አያጋጨውም ወይ ተብለው ተጠይቀው ስምምነት መሰረት ያደረገ ሂደት በመሆኑ የሚፈጥረው ችግር የለም ብለዋል ኃላፊውም በዚህ ጉዳይ አስመልክቶ የፌዴራል ፖሊስ አመራሮች ለማነጋገር ያደረግነው ሙከራ አልተሳካም። ሆኖም ግን የፌዴራል ፖሊስ ከሁለት ሳምንት በፊት በፌስቡክ ገጹ ያወጣው መግለጫ ሰላምና ጸጥታ ለማስከበር አባላቶቹ ወደ ተለያዩ ክልሎች እንደሚያሰማራ በመጥቀስ ወደ ትግራይም አባላቶቹ በመላክ ከክልሉ የጸጥታ አካላት ጋር አብሮ እየሰራ መሆኑ እንደገለጸ ይታወሳል። ለአሜሪካ ድምጽ ራዲዮ ሙልጌታ አጽባሀ መቀለም።